بسم كل. ደቡብ ጎንደር ዞን ገንደ ውሃ በተባለ ቦታ ነዋሪና ለተፈጠረው ጉዳይ የአይንማኝ መሆናቸውን በስልክ የገለጹልን አቶ ፈረንሳይ ሰጠኝ የተባሉ ግለሰብ በትላንትናው እለት በመከላከያ ሰራዊት አባላት በተተኮሰ ጥይት ሰዎች በመገደላቸው ዛሬ በከተማው የተቃውሞ ሰልፍ መደረጉን ይናገራሉ። ዳሉ ተቃውሞ ሰልፍ የተደረገበት ምክንያት ከሁሉትን ቀን በፊት በጭልጋ ማፎር ዳዋዳ አንጉራ የሚባል አካባቢ መስመር የሚሰራ የነበረ የስልኮን ኮንስትራክሽን ድርጅት ነበረ። ያ ድርጅት በነበረው በቅማንት ብሔረሰብ ጋር ተያይዞ ጥይትና መሳሪያ ያቀብላል የሚል ተቃውሞ ስለነበረ ያው እዛ አካባቢ ያለውን ስራ ቁሟል እና ከዛ ጋር ተያይዞ የነበሩ ማሽነሪዎች እንዲወጡ ተብሎ ታዟል። ተባለ። ካአሁን በፊት ባ በጎንደር በኩል እንዲወጡ ተደርጎ ነበር። የዛ አካባቢ ሰው ምን እንደጫኑ ስለማናውቅ ከአሁን በፊት ሰሩት የነበሩት ስራ ህገወጥ መሳሪያና ጥይት ሲያቀብሉ ነበረ እርስ በርስ ያፋጁ ነበርና በዚያ እናስወጣም ሲባል በመተማ በኩል እንዲወጡ ተብሎ በመተማ በኩል እንዲወጡ ታዞ ነበር። በዚህ በእኛ በገንዳ ውሃ ማለት ነው እና ያው ብዙ መምጣታቸውን ሲሰማ ተቃውሞ አድርጎ ገንዳ ውሃ አካባቢ ኬላ ነበረ። እነ መኪኖች ሳይፈተሹ ማለፍ የለባቸውም ፈትሾ ይለፉልን የሚባል ከህብረተሰቡ ከአካባቢው ከዚህ ከምዕራብ ጎንደር ዞን አስተዳደር ጋር ጥያቄ ጠጠረ። በቃ ተፈትሾ ማለፍ አለባቸው ተባለ። አያልፉም ተብለው መቃቁሞ እንደተነበቱ ትናንት በዙም አተባቢ ፈተሹልን እንዳለ ነበረ። በምን ምክንያት እንደሆነ ሳናውቀው አጠቃላይ በመከላከያ ድሽቅ አለ ብሬን አለ ተጭኖ አርባ አራት የሱር ኮንስትራክሽን ማሽን የሆኑ በገንድዋ ከተማ አለፉ። ህዝቡም ምንም ነገር አላለም። አጋጣሚ መጥተው ስለደረሱ አርባ አራቱም አለፉ። መከላከያ ማጁ ማሳለፋቸው መጨረሻ ላይ ግን ከኋላ የሚመጣ መኪና አለ ተብሎ ወጣ ከተማ ላይ ተሰብስቦ ቁሞ ነበረ። የሚመጣ መኪና ማን ነበር? አንዱ ኦራል እኛ አጋጣሚ አስፋልት ላይ ነበርኩኝ። ጠቅላላ ብሬን ደቅኖ ከኋላ ወደ አስር የመከላከያ ክላሽ ያዙ መጣ። ከወጣቱ ሲደርስ ተኩስ ተከፈተ። እኛ አላወቅንም፣ ተኩስ ተከፈተ። አንድ ሰላሳ ሰከንድ ነው የሚሆን፣ በቃ ተኩስ። እሱ ኦራሉም አልፎ ሄደ። እንኳን እዛ አካባቢ ሰው ከቧሪ በአጋጣሚ ሰባት ሰው ተመቷል በጥይት ማለት ነው። በጣም የሚገርመው አሁን ትናንት ሁለት ሰዓት ላይ ማታ የሞተችው የሰባት አመት ህፃን ተመታለች። ከሰባቱ ሶስቱ ሙተዋል፣ አራቱ ቆሰሉ። መጀመሪያ ያለፈውን መኪና የኮንኪት ቀበሌ ህዝብ ምታ የፈተሽ እንስላለፍ አናሳልፍም ብሎ የኮንኪት ታጣቂዎችም ወጣቱም አጠቃላይ ያለው ህብረተሰብ ሌላውን መኪና አስቆመው። ነዋሪው እንደሚሉት ገንደ ውሃ ቀበሌ ላይ ሰዎች በመገደላቸው እና በመቁሰላቸው ከዚህ ቀበሌ 19 ኪሎ ሜትር ርቀት ላይ በምትገኘው ኮኬት የተባለች ሌላ ቀበሌ ላይ የሚገኙ ነዋሪዎች ኬላ ዘግተው የሱር ኮንስትራክሽን መኪኖችን አጅበው ሲጓዙ ከነበሩ የመከላከያ ሰራዊት ኦራሎች ጭምር እንዲቆሙ መደረጉን ነው። በዚህ ቀበሌ ነዋሪ መሆናቸውን በስልክ የገለጹልን አቶ መኳንንት ውብነህ ኮኪት ቀበሌ ላይ አጋጥሟል ያሉትን ደግሞ ይዘረዝራሉ። ገንዷ ከተማ ላይ ዞን መሆናለች። አሁን ዞኑ ላይ ቁሙ ስሏቸው ምንድን ነው ሁላ መኪና የት ነው የሄደው ሲባል ወደ ሰባት ሰው በጥይት መጥተው ህጻናትንም በመኪና ገጭተው ጥፋዎች ሲመጡ ኮጭ ላይ ተደውሎ፣ ያው እንዲህ አይነት ኦራን አለበት ያው መሳሪያ ከባድ መሳሪያ የተጫነ ነው ተባለ። ሰው ገልብን መጣ። አቁሙ ሲባል ያው እኛ ዛው ኬላ ነበርና አስቆም ነው መኪናውን። ቁም በምንለው ሰዓት ያው በአጋጣሚ የጫኑት የተለያየ መሳሪያ ዘመናዊ መሳሪያ ነው የያዙትኝ። መከላከያ አለበት ያው መከላከያ ነው። የት እንደመጣ አይታወቅም፣ ግን ጦሩ ያው ልብሱ ምኑ መከላከያው ጥይቱም መሳሪያውም መከላከያ ነው፣ መከላከያ ነው የምንለው እኛ ስለዚህ ያው ያው እዛ ሰው ገላች መታች። ያው አጋጣሚ ወጣትም ወጣ። ያው ምንሻም ነበረ የአካባቢ ምንሻው ወጣ።

ያው መኪና አሁን ያው ቤት መፈተሽ አለበት ተባለ። ያው አና ሰብሽ የሚል ነገር አመጣው ያው በጭቅን ጭቅን ዋኑ አሁን ገና መኪናው ወደ እንደተጫነ ተመልሶ ወደ ዞን ወደ ገንዷ ከተማ ገውታ አሁን የገባ አሁን የተነሳው እኛ መዛ ነው አሁን የቆየ ነው ተነሳል ወደዛ። ያው ሰው ብዙ ሰው መጥተዋል፣ ብዙ ሰው ተጎድቷል። የገንደ ውሀው አቶ ፈረንሳይ በአጠቃላይ በሁለቱም ቦታዎች ተጎድቷል ያሉትን ሰው በቁጥር ያስቀምጣሉ። የገንደ ውሀም ከፖሊሲ ሀያ ሁለት ሰው ነበር የተመጣ። ዛሬ ጠዋት ግን አጠቃላይ በሰላማዊ ሰልፍ ሲቀርም እንደነበረው ሀያ ሰባት ሰው ነው የተመጣ። ከዚህ ሀያ ሰባት ሰው ሞቷል ማለት ነው። ስማቸውን እንዳንጠቀስ የጠየቁን የገንደ ውሃ ሆስፒታል የሕክምና ባለሙያ የቆሰሉ ሰዎች ከኮቲት ለተሻለ ሕክምና ሲመጡ ሕክምና ማድረጋቸውን ገልጸው ህይወታቸው ያለፉና ከባድ ጉዳት የደረሰባቸውን ወደ መተማ ሆስፒታል

ትክክል። መኪና ሆኖ ነበር። አርባ ሁለት አማራት መኪና አስገብተናል። ዛሬ ነዋሪዎቹ ጥያቄያቸው በመንገድ ኮንስትራክሽን ላይ የተሰማራው የሱር ኮንስትራክሽን መኪና የጦር መሳሪያ ስለማቀባበሉ መረጃ ያለን ይፈተሽልን የሚል በመሆኑ መኪኖቹ ተመልሰው ፍተሻ እንዲደረግባቸው ማስደረጋቸውን ይናገራሉ። በዚህ ጉዳይ ላይ ማብራሪያ ለማግኘት አዲስ አበባ የሚገኘው የሱር ኮንስትራክሽን ዋና መስሪያ ቤት፣ የምዕራብ ጎንደር ዞን አስተዳደር፣ የአማራ ክልላዊ መንግስትና የመከላከያ ሰራዊት ምክትል ኢታማጆር ሹም ጀኔራል ብርሃኑ ጁላ ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልኮቹ ስለማይነሱ ምላሽ ለማግኘት አልቻልንም። ሙከራችንን እንቀጥላለን፣ ምላሻቸውን ይዘን እንመለሳለን። ጽዮን በመውጫዋ ላይ የመከላከያ ሰራዊቱን ምላሽ አላገኘንም ብላ ነበር። አሁን እዚያው አጠገቤ ትገኛለች እና አዲስ መረጃ አለሽ? አዎ ሰለሞን፣ እንግዲህ በጣም በተደጋጋሚ እየሞከረ ነበር። አሁን ማምሻውን የፌዴራል የመከላከያ ሰራዊት ምክትል ኤታ ማጆር ሹም ጄኔራል ብርሃኑ ጁላን በስልክ አግኝቼ ይህንኑ ጥያቄ አንስቼላቸዋለሁ። ምላሽ ሰጥተውኛል። አማራ ክልል የተፈጠረው ሁኔታ መከላከያ ሰራዊት የሆነ ጉዳይ ተሰጥቶት የሆነ የመንግስት ስራ ላይ የተሰማራ ኩባንያ ንብረቱን ከአንድ ቦታ ወደ ሌላ ቦታ ለማዛወር ጥያቄ አቅርቦ ጥያቄውን ክልሉን ፈቅዶ ከአንድ ቦታ ወደ ሌላ ቦታ ለማዛወር ጥያቄ አቅርቦ ጥያቄውን ክልሉን ፈቅዶ መከላከያ ደግሞ ጥበቃ እያደረገለት እንዲዛወር ትል ነበረና እዛ ተግባር ላይ እያለ ይሄ እንቅስቃሴ እንዳይደረግ የሚፈልጉ አካሎች የታጠቁ መጥተው መከላከያን አስቁመውታል። በንግግር ብቻ አይደለም ያስቆሙት። መከላከያ ቶክስ ተከፍቷል። መከላከያ ቶክስ ሲከፈት ራሱን የመከላከል ግዴታ አለበት። ይሄ ማለት ሕዝብ ማለት አይደለም። መከላከያ ሕዝብ ላይ አይተኩስም። ምክንያቱም አሁን ለምሳሌ ትግራይ ላይ ላይ እንደዚህ አይነት ተመሳሳይ ችግር አጋጥሞ መከላከያ ምንም ሳይተኩስ ሕዝብ ሳይመታ ማንም ይሁን ማንም፣ ትክክልም ይሁን አይሁን፣ በተሳሳተም ይሁን በተገናገረ የደረሰ ነገር የለም። አማራ ክልል ላይ ግን ህዝቡ አይደለም መከላከያ ነው ያስቆመው፣ ሌላ አካል ነው። ይሄ አካል መከላከያ ላይ ተኩስ ከፍቷል። መከላከያ ተኮሰበትን አካል ተኩሱ እንዲያቆም ወደ ሰማይ ተኩሷል። አሁን በደረሰኝ መረጃ ለመከላከያ የተተኮሰ ጥይት ህዝቡ ወዳለበት ተተኩሶ የተጎዱ ሰዎች እንዳሉ ሰምቻለሁ። እንደዚህ አይነት ሪፖርት ደርሶኛል። ገልጠው ደግሞ መከላከያ ሰው ገደለ ብለዋል። ይሄ በደንብ በአካል እዛ አካል ተልእኮ የሚጠራ ይሆናል። ግን መከላከያ የትም ይሁን አማራ ክልል ይሁን ትግራይ ክልል ይሁን ኦሮሚያ ይሁን የትም ቢሆን ህዝብ ላይ አይተኩስም። አሁን ባለው ሪፎርም ይሄ ግልጽ መመሪያ ነው። ሩል ኦፍ ኢንጌጅመንት ያለው ሰራዊት ነው። ፕሮፌሽናሊ የሚሰራ ነው። መከላከያ ህዝብ ላይ ተኩሶ ህዝብ ገደለ የሚለው ክሴታ እኛ የምንቀበለው አይደለም። የተጎዳ ሰው ካለ ይጠራል የማን ተኩስኖ በማን ተኩስኖ የተጎዳው የሚለው ይጠራል። አሁን ድም ማንም ሰው ድምዳቤ መውሰድ አይችልም። መከላከያ ሰው ገደለ ማለትም አይችልም። መከላከያም ሰው አልገደልኩም ማለት አይችልም። ይሄ ወደ ታች ወርዶ የሚጠራ ነገር ነው የሚሆነው። ስለዚህ እዛ አካባቢ አሁን የሞተ ሰው ለምሳሌ ነዋሪዎቹ የሚሉት ሀያ ሰባት ሰው በአጠቃላይ መቁሰሉን ከዛ ውስጥ ሰባት ሰዎች መሞታቸውን እና ሌሎችም እነዚህ የቆሰሉት ደግሞ ሕክምና እየተደረገላቸው መሆኑን ነው። የሕክምና ባለሙያዎችንም ለማግኘት ሙከራ አድርገን አግኝተናል። እነሱም የሚሉት በገንደ ውሃ በኮኬት ና ወደ መተማም የቆሰሉ ሰዎች መኖራቸውን ነው ያረጋገጡልን ና እነዚህ ሰዎችስ በማን ነው ተተኩሶ የተገደሉት? ይጠራል እያልኩ እኮ ነው። አሁን ምን መሰለሽ መከላከያ እዛ ያለው እዛ ያለውን ህዝብ ለመጠበቅ ነው እንጂ እዛ ያለውን ህዝብ ለመግደል አይደለም። ህዝብ እንዲገል ግዳይ የሰጠውም የለም። ህዝብ የመግደል ሱስም የለበትም። እዛ ቦታ ማወቅ ያለብሽ ምንድን ነው መሰለሽ የቆየ የእርስ በርስ ግጭት አለ። የሄደው ይህን የእርስ በርስ ግጭት አቻችሎ እላፊ የሚሄዱትን ተው ብሎ ለመገላከል ነው። እዛ ተመድቦ ሄደው እና ግጭቱ ይሄ ቅማንት ፕሮብለም የሚባል የሚታወቃል የቆየ ይሄን ለማስተካከል ለመፍታት ነው እንጂ እዛ ሄደው እዛ ሊዋጋው የሄደ ጠላትም የለም። ሊዋጋው ማን ነው? የሚተኩስበትም ህዝብ የለም። ስለዚህ ማን ነው ያቆሰሏቸው የሚለው እዛ እኮ ከፍተኛ የእርስ በርስ ግጭት ነው ያለው እና በእርስ በርስ ግጭት የተፈጠረ ሊሆን ይችላል። መከላከያ አንዳንድ ጊዜ በመሀላቸው የገባ ወደ ሰማይ እየተኮሰ ግጭት እንዲያቆሙ ነው የሚያደርገው። ይሄ ነው ሲሰራ የነበረው። ይሄ ሶስት ወር አራት ወር እና ዛሬ ደርሶ መከላከያ ዛሬ የተሰበሰበ ህዝብ የሚገልበት ምክንያት ምንም የለም ጄኔራል ብርሃኑ ጁላ ያይዘው በነዋሪዎቹ እንዲታገቱና እንዲፈተሹ የተጠየቁት መኪኖች በነዋሪዎቹ ጥያቄ መሰረት እንዲቆሙ መደረጋቸውን ገልጸዋል ነገር ግን ነዋሪዎቹ እንደዚህ ባለ ሁኔታ መኪኖቹ እንዲቆሙ ማድረጋቸው በራሱ ተገቢ አይደለም ብለዋል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ